of America <laughs> yeah the America dims radio. Tabano. <laughs> የአሜሪካ ድምፅ ራዲዮ ከሰኞ ስካር በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ይፋ ባደረገው ጥናት ገለጠ። በዕለቱ አቢይ ርዕስ ዝርዝሩን እንመለከታለን። ሌሎች በርከት ያሉ ቅንብሮችም ይዘናል። ጤና ስጥልን ክቡራትና ክቡራን አድማጮች የዛሬ ሐሙስ መስከረም 22 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ ሰባት ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ፣ ሲሆን ግርማ ፕሮግራሙን ትምራልናለች። ስሌማን ታረዋሌ ስርጭቱን ያቀላጥፍልናል። አድማጮች አሁን ታዲያ ለቀዳሚው የሰዓቱ ዜና አዳነች ፍሳሐየ። በቡርኪና ፋሶ የመፈንቅለ መንግሥት ሙከራን የመሩት ጀነራል ለተግባራቸው ለፍርድ ለመቅረብ ዝግጁ መሆናቸውን አሶሽትድ ፕሬስ ለተባለው የዜና አገልግሎት በስልክ ተናግረዋል። ጀነራሉ ትላንቴን ያሉት ወጋድጉ በሚገኘው የቫቲካን ኤምባሲ ሆነው ነው። ጀነራል ጊልበርት ዲንደሬ ከሁለት ሳምንታት በፊት ፕሬዚደንት ሚሼል ካፋንዶን ከስልጣን ለመገልበጥ ፕሬዝዳንታዊ የክብር ዘመን መርተው እንደነበር ይታወሳል። የመንግስት ታማኝ ወታደሮች መፈንቅለ መንግስቱን ሙከራ በያዝነው ሳምንት ማክሸፋቸው ይታወቃል። የማዕከላዊ አፍሪቃ ሪፑብሊክ የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ሀይሎች ብዛትን ከፍ እንዲያደርግ ጠይቀዋል። በአዲስ መልክ ያገረሸው ወገን የለየ ግጭት መዲናይቱን አደጋ ላይ ጥሏል። ሳሙኤል ራንግባ ትላንት በተባበሩት መንግስታት ድርጅት ጉባኤ ላይ ባደረጉት ንግግር ባንጊ ውስጥ ከፍተኛ ብዛት ያላቸው ከመኖሪያቸው የተፈናቀሉ ሰዎች እንዳሉ አስገንዝበዋል። ጸረ ባላካ በተባሉት ክርስቲያኖችና ሴሌካ በተባሉት ሙስሊም ሚሊሻዎች መካከል ባለፈው ሳምንት ማብቂያ ላይ በመዲናይቱ በተነሳው ግጭት ምክንያት ከ ከአርባ በላይ የሚሆኑ ሰዎች መሞታቸው ዋና ከተማይቱ በመሞታቸው ዋና ከተማይቱ እየታመሰች ነው። ሁለት ሰላም ጠባቂዎች ከሚሊሻዎች ጋር በተካሄደው ግጭት ቆስለዋል። የቀይ መስቀል ማህበር በአንዳንድ መኖሪያ ሰፈሮች ወደ ቁስለኞቹ ለመድረስ አልቻለም። የብሩንዲ ፕሬዚደንት ፒየር ኩሩንዚዛ ሁሉም ሰዎች ህገወጥ መሳሪያዎችን በአንድ ወር ጊዜ ውስጥ እንዲያስረክቡ፣ ካልሆነ ግን በወንጀል ክስ እንደሚታሰሩ በሬዲዮና በቴሌቪዥን አስታውቀዋል። በምርኮኞች ላይ ሰቆቃ የፈጸሙ ጥቂት የጸጥታ ባለስልጣኖች በወንጀለኛነት ይቀጣሉ ብለዋል። ፕሬዚዳንቱ ባለፈው ነሐሴ ወር እንደገና ከተመረጡ ወዲህ የተቃውሞ ሰልፎች ሲካሄዱ ቆይተዋል። የተቃዋሚዎችና የመንግስት ባለስልጣኖች አስከሬኖች መንገድ ላይ ወድቀው እየታዩ ነው። የተባበት መንግስታት ድርጅት የሰብአዊ መብት ክፍል ኃላፊ ግድያዎችና እስራቶች እንዲበራከቱ ማድረጉ ሀገሪቱን ወዳለፈው ደም ያፋሰሰ ታሪኳ ሊመልሳት ይችላል ሲሉ አሳስበዋል። ቡሩንዲ ውስጥ ለ12 ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃው ከ10 ዓመታት በፊት ነው። የአፍጋኒስታን ወታደራዊ ኃይሎች ከፊል ኩንዱዝ ከተማን ዛሬ ማለዳ ከታሊባን አማጽያን አስመልሰዋል። በሰሜናዊቷ ከተማ የተካሄደው ውጊያ ከባድ እንደነበር ተዘግቧል። አብዱር ራውፍ ኢብራሂም የተባሉ የታችኛው ምክር ቤት አፈ ጉባኤ ካቡል ላሉት ጋዜጠኞች በሰጡት መግለጫ የመንግስት ወታደሮች በኩንዱዝ እየገፉ ነው ብለዋል። ይሁንና ከተማይቱን ለመቆጣጠር ችለው እንደሆነ አልገለጹም። አድማኖች አድማጮች ዜናው እዚህ ላይ ያበቃል። አዳነችን ለሰዓቱ ዜና አመሰግናለሁ። ከሚስ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አሁን ወደ ቀዳሚው የብሽቱ አብይ ርዕስ በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ እንደሆነ የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ይፋ ባደረገው ጥናት ገልጧል። ኪም ሉዊስ ከአሜሪካ ድምጽ ያጠናቀረችውን ዘገባ ሄኖክ ሰማእግዜር ያቀርበዋል። የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል እንደገለጸው በታችኛው ኦሞ ወንዝ ነዋሪዎች ላይ እየደረሰ ያለው ችግር ከፍተኛ ነው። ጉዳዩን በቅርበት የሚከታተሉት ኤሊዛቤት ሃንተር እንደሚሉት የኢትዮጵያ መንግስት የአካባቢውን ነዋሪዎች ከቀያቸው ወደ ሌላ አካባቢዎች እያሰፈረ ይገኛል። ይህ ማለት ብዙዎቹ ነዋሪዎች ያለ ውዴታቸው ከመኖሪያቸው እየተፈናቀሉ ነው። የመኖሪያ መንደራቸው ማንነታቸው ነው። ከብቶቻቸውን የሚያሰማሩበት ለምሳሌ የከገሩ ማህበረሰብ ማር የሚቆርጡበትና አደን የሚሰማሩበት የተከበረ ባህላቸውን የሚተገብሩበት ቦታ ነው። እናም ይህ ሰፈራ ለጎሳዎቹ ከአቅማቸው በላይ ትልቅ ዱብዳ ሆነዋል። ከሚመለከታቸው የጎሳ አለቆች ጋር በቀጥታ ስለ ሁኔታው ለመረዳት ያደረጉት ጥረት አለመሳካቱን ሀንተር ያስረዳሉ። ስለ ሁኔታው በአካባቢው የሚገኙ የውጭ ለጋሽ አገሮች ሰራተኞች በስፋት እንዳስረዷቸውም አክለዋል። ይህ መረጃም በብሪታንያ የመረጃ ነጻነት ሕግን በመጠቀም የተገኘ ነው። ይህ በጣም ጠቃሚ ነው። ምክንያቱም የእርዳታ ሰራተኞቹ ከጎሳዎቹ ጋር በቀጥታ መነጋገር ይችላሉ። ጎሳዎቹ የሰፈሩበትን ቦታዎችም ተመልክተዋል። ይህን ታማኝ መረጃ ይዘው ነው ይፋ ለማድረግ ያልፈለጉት። በእርግጥ የብሪታንያ መንግስት ስለ ሁኔታው ያለውን መረጃ ለሰርቫይቫል ለመስጠት ባይፈልግም ከአውሮፓ ህብረት መረጃውን ልናገኝ ይችለናል። የአውሮፓ ህብረት ከብሪታንያና ከዩናይትድ ስቴትስ ቀጥሎ ትልቁ ለጋሽ ተቋም ነው። የጎሳው አባላት ከመኖሪያቸው ለመፈናቀል አለመፈለጋቸውን እንዳስረዷቸውና መረጃውንም ከማህበረሰቡ ማሰባሰባቸውን የመብት ተሟጋቿ ሀንተር ይገልጻሉ። ሁኔታው ከለጋሽ ሀገሮች መርሆች ጋር እንደሚጋጭም ጨምረው ያስረዳሉ። ጎሳዎቹ የሰፈሩባቸው ቦታዎች በተለይ አንዱ ለመኖሪያ ምቹ አይደለም። በአሁኑ ሰዓት ነዋሪዎቹ በወባና በተቅማጥ እየተሰቃዩ ነው። መንግስትም የሰፈራውን ቦታ ለቀው ወደ ሌላ ቦታ እንዳይሄዱ ከልክሏል። ነዋሪዎቹን የማስፈር ስራው ከተጠናቀቀ በኋላ ቦታው ለከፍተኛ የሸንኮራ አገዳ ምርት ስራ ይውላል። የታቀደው የሸንኮራ አገዳ እርሻ ኩራዝ ይሰኛል። በጣም ሰፊ ነው። የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የኢትዮጵያ መንግስት ጎሳዎቹን ከቦታቸው ያላግባብ አላፈናቀልም በማለት አስተባብለዋል። እንደዚህ አይነት እንቅስቃሴ አላደርግንም። ጎሳዎቹን ከመኖሪያ ቦታቸው አላፈናቀልንም። አሁንም የመኖሪያ ቦታቸው ላይ ይገኛሉ። መንግስትም እንደ ትምህርት ቤት ያሉ ለማህበረሰቡ የሚጠቅሙ ግንባታዎችን በመገንባት ላይ ይገኛል። እንደማስበው ዘገባው ፍጹም ውሸት ነው። የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል መረጃ አጠናቃሪ ሀንተር እንደሚሉት ከሆነ ደግሞ የኦሞ ወንዝ በዙሪያው ለሚኖሩት ሕዝብ ሁሉ ሕይወታቸው ነው። ለእርሻቸው በተፈጥሮ መስኖ ይጠቀሙበታል። የጊቤ ግድብ ሶስት በራሱ በውሃ ፍሰት ላይ ያመጣው ለውጥ አለ። ያ ማለት በተፈጥሮ የውሃ ፍሰቱ ላይ ተጽዕኖ ያመጣል። የአካባቢው ነዋሪዎች እንዳሰቡት ምርቶቻቸው በቂ አይሆንም። ከነሱም አልፎ በወንዙ ዙሪያ የሚኖሩትን የሰሜን ኬንያ የቱርካና ሐይቅ አካባቢ ነዋሪዎችን ይጎዳል። እናም የቱርካና ሐይቅ በወንዙ ፍሰት መቀነስ ሳቢያ በመጉደሉ በአሳ ማጥመድ ስራ የሚተዳደሩትን ሁሉ ሊጎዳ ይችላል። ሚኒስትሩ አቶ አለማየሁ ተገኑ እንዳሉት በወንዙ ዙሪያና አካባቢው የሚኖሩትን ሰዎች ስለሚሰራው ግንባታ በተመለከተ በግልጽ መረጃ መንግስታቸው አድርሷል፣ በጋራም ሰርተዋል። በኦሞ ዙሪያ ነዋሪዎች ላይ እንዳላችሁት ምንም አይነት አስገድዶ የማስፈር ተግባር አልተከናወነም። ነዋሪዎቹ አሁንም በቦታቸው ላይ ይገኛሉ። በአንጻሩ በአካባቢው ነዋሪውን የሚጠቅሙ ግንባታዎችን በመስራት ላይ እንገኛለን። ለማህበረሰብ መብቶች መከበር የሚሰራው ድርጅት መርማሪ ኤሊዛቤት ሃንተር ከለጋሽ አገሮች ባገኙት መረጃ መሰረት መንግሥት ለእርሻ ሥራ ወደ አምስት መቶ ሺህ ሠራተኞችን ይፈልጋል። ወደ አካባቢው ለሥራ የሚፈልሱት መጤ ሠራተኞች በአካባቢው ባህል ወግና እምነት ላይ ያልተፈለገ ለውጥ ሊያመጡ ይችላሉ ይላሉ። አቶ አለማየሁ ተገኑ በዚህ አባባል ፈጽሞ አይስማሙም። ለህዝቦቻችን እንጠነቀቃለን፣ እናስባለን። ቅድሚያ የምናደርገውም ይህንኑ ነው። በህዝቦቿ ላይ ከመኖሪያቸው ማፈናቀልም ሆነ የሚገባቸውን ክብር ማንሳት ኢትዮጵያዊ ባህላችን አይደለም። እቅዳችን ለህዝቦቻችን የተሻለ እድገትንና ጥቅምን ማምጣት ነው። እውነቱ ይህ ነው። አቶ አለማየሁ በአካባቢው እየተካሄደ ስላለው በአካል ተገኝቶ ለመመልከት ለሚፈልግ ሁሉ የኢትዮጵያ መንግሥት በሩ ክፍት እንደሆነ ተናግረዋል። በሌላ በኩል ከሰርቫይቫል ኢንተርናሽናል ኤሊዛቤት ሃንተር በኦሞ ወንዝ አካባቢ የሚገኙት ነዋሪዎች እውነቱን ለማውጣትና በይፋ ለመናገር የደህንነት ስጋት እንዳለባቸው አክለዋል። አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ቀጣዩ ቅንብር ነው የምናልፈው። ሴቶችና ቤተሰብ ለምሽቱ ያለ ዕድሜና ያላቸው ጋብቻን የተመለከተ ቅንብር ይዟል። እነሆ የትዳር ጓደኛን መምረጥ ብቸኛ ባለመብቶች እድሜያቸው ለአካለ መጠን የደረሱ ተጋቢዎች ብቻ ናቸው። ነገር ግን ታዳጊዎች ይህ የሰብአዊ መብታቸው ተጥሶ በመላው ዓለም በየቀኑ 39 ሺህ የሚሆኑት ያለእድሜያቸው እንደሚዳሩ መረጃዎች ይጠቁማሉ። ለአካለ መጠን ያልደረሰችን ወይም ያልደረሰን ወጣት በግዳጅ መዳር ታዳጊዎችን ለበርካታ ችግር ያጋልጣል። የትምህርት እድል እንዳያገኙ፣ የጤና እክል እንዲገጥማቸው፣ ካለእድሜያቸው ከተዳሩ ታዳጊዎች የተወለዱት ልጆች የወደፊት እጣቸው የተበላሸ ያሻሸ እንዲሆን ባስ ሲልም በህይወት የመቆየት መብታቸውን እስከ ማሳጣት ይደርሳል። ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት በአምባሳደር ካትሪን ሩዜል አዘጋጅነት ያለ እድሜና በግዳጅ የሚደረግ ጋብቻ ያብቃ በሚል ርዕስ ውይይት ተካሂዶ ነበር። በዚህ ውይይት መክፈቻ ላይም አንጀሊና ጆሊ በኤግዜኪቲቭ ፕሮዲውሰርነት የተሳተፈችበት ድፍረት ፊልም ፕሮዲውሰር ዶክተር ምህረት ማንደፍሮ ተገኝታ ፊልሙ ስላተኮረበት ጭብጥ ማብራሪያ ሰጥታለች። እንዲሁም እርሷ ቀደም ሲል በህጻ ህጻናትና በሴቶች መብት ዙሪያ ስትሰራ እንደቆየች ከአሁኑ ባለቤቷና ከፊልሙ ጽሁፍ ደራሲና ዳይሬክተር ዘረሰናይ አበራ ጋር የተገናኙትም ይህንኑ አላማ ተግባራዊ ለማድረግ እንደሆነ አብራርታለች። ፊልሙ የተሰራበት ዋና አላማም ህጻናት ያለ እድሜያቸው ሲዳሩ የሚደርስባቸውን ችግር ለዓለም ህዝብ በማሳየት ያለዕድሜ ጋብቻና ጠለፋን ለማስቀረት ግፊት ለማድረግ መሆኑን ገልጻለች። የፊልሙ ዳይሬክተር ዘረሰናይ በአስራ አራት ዓመቷ ያለዕድሜዋና ያለፍላጎቷ በእድሜ ከሷ በእጅጉ በሚበልጡ ሰው በመጠለፏ ምክንያት ራሷን ለመከላከል ባደረገችው ትግል በገዛ መሳሪያቸው ተኩሳ የገደለቻቸውን ታዳጊ እውነተኛ ህይወት ታሪክ ከሰማ በኋላ ፊልሙ በሆሊውድ የፊልም ባለሙያዎች እንዲሰራ በማሰብ ሆሊውድ ሲመጣ የገጠመውን ዶክተር ምህረት በእለቱ አስረድታለች። ፊልሙ መጀመሪያ በእንግሊዝኛ ቋንቋ እንዲሰራ ታዋቂዋ የፊልም ተዋናይት ሃሊቤሪም የመሪነቱን ቦታ ይዛ እንድትጫወት ቀረጻውን በአሜሪካን ሀገር እንዲካሄድ ጠየቁት። ነገር ግን የፊልሙ ታሪክ በዚህ ሁኔታ ከተሰራ ማስተላለፍ የሚፈለገው መልዕክትና ያለ ዕድሜ ጋብቻ የሚያደርሰውን ለማህበረሰቡ በማስተላለፍ እንዲህ ያለውን ጎጂ ባህል ከኢትዮጵያ እንዲጠፋ የማድረጉን ጥረት ያስተጓግላል በሚል እሳቤ ፊልሙ በኢትዮጵያውያን እንዲሰራ መወሰኑን በዛም መሰረት ተሰርቶ ውጤታማ እንደሆነ አስረድታለች። እንዲሁም ከፊልሙ ላይ የተወሰነ ክፍል ቀንጨብ አድርጋ ለተመልካቹ አሳይታለች ትታለች ጉዳዩ ያልተለመደ እና በጣም አስቸጋሪ ነው በተለይም የልጅቱ በፖሊስ ቁጥጥር ስር መሆን ፍርድ ለመስጠት ያስቸግራል በተጨማሪም ልጅቱ ህፃን መሆኗ ፍርዱን የበለጠ ከባድ ነው የሚያደርገው ስለዚህ የልጅቱ አባት አንተ ሦስት ሺህ ብር ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደድ ወስነናል። ይህ ውሳኔ ይህ ውሳኔ የሟችን ቤተሰብ ችግር ለማቃለል ሲባል ይህ ነገር ተግባራዊ ይሆናል። ይህም መክፈሉ መሞት አለበት መሞት አለበት። ውሳኔያችን ለድርድር የሚቀርብ አይደለም። ስራችንን ጨርሰናል። ኢትዮጵያ ውስጥ ባሉ ገጠራማ ቦታዎች የሚሰጠውን ባህላዊ ዳኝነት ያሳያል ባለችው የፊልሙ የተወሰነ ክፍል አገሬው በወቅቱ ተሰብስቦ በፊልሙ ባለታሪክ አበራሽ በቀለና ቤተሰቧ ላይ ያሳለፈውን ውሳኔ ቀንጨብ አድርጋ አሳይታለች። ዶክተር ምህረት ፊልሙን ለተመልካቹ ካሳየችም በኋላ ትልቁ ስራ የሚጀምረው እዚህ ጋር ነው። የዚህ ፊልም ማጠንጠኛ የሆነችው ባለታሪኳ አበራሽ በቀለ ችግሩ የደረሰባት ገና በ14 ዓመቷ ነበር። በዛን ወቅት ህይወት ምን ያህል ከባድ እንደሆነባት መገመት ትችላላችሁ። ከሁለት አመታት ክርክር በኋላ ከእስር ብትለቀቅም ምንም አይነት ድጋፍ ስላልነበራት ከሀገር ወጣች፣ ከዛም ተሰወረች። ከዚህ ፊልም መታየት በኋላ ነው እንደገና ታሪኳ የጀመረው። እኔም አግኝቼ ባነጋገርኳት ጊዜ የነገረችኝ ነገር ማላላን መሆን እፈልጋለሁ የሚል ነበር። ዶክተር ምህረት ቀጣዩን ስታስረዳ ማላላ እርሷ ላይ የደረሰው ችግር ለሌሎች ታዳጊ ሴቶች ማስተማሪያ እንደሆነ ሁሉ ያለዕድሜ መዳርና ጠለፋ እንዲያበቃ የአበራሽ ታሪክ ማብቂያ እንዲሆን ለማድረግ የድጋፍ ፊርማ አሰባስበው። አንድ መቶ ሰላሳ አምስት ሺህ ፊርማ ለአምባሳደር ካትሪን ራዜል አስረክበዋል። አምባሳደር ካትሪን ስለ ፊርማው ለአሜሪካ ድምጽ ሲያስረዱ ፊርማው የተሰባሰበው በሴት ጥቃት ላይ የሚያተኩር ፊልም በሰሩት የፊልም ስራ አባላት እገዛ ነበር። መቶ ሰላሳ አምስት ሺህ ሰዎች የተስማሙበት የስምምነት ፊርማ ነው። በኢትዮጵያ ሴት ህጻናት ላይ እየደረሰ ያለውን የባህል ጫና የሚያሳይ ድንቅ የፊልም ስራ ነው። ፊልሙም በአንዲት ኢትዮጵያዊት ሴት የደረሰውን ያላቻ ጋብቻ፣ ያስገድዶ መደፈርና የግድያ ወንጀል ላይ የሚያጠነጥን ሲሆን ለማሳየት የሚጥረውም በህጻናት ሴቶች ላይ በስፋት እየደረሰ ያለውን የባህል ጫናና ክብደቱን ለዓለም ለማሳየትና ለውጥ ለማምጣት ነው። እንደማስበው ፊልሙ ስለ ጥቃቱ በቅርበት ተገኝቶ ለመመልከት ለማይችሉት እንደኔ ላሉ የህግ ሰዎች ስለ ሴቶች ጥቃት አሳሳቢነትና ትኩረት ሰጥተን መነጋገር እንዳለብን ለማወቅ አስችሎናል። ውይይቱ የተካሄደው በመላው ዓለም ላይ ያሉ ተመሳሳይ ችግሮችን በማንሳት ሲሆን ታንዛኒያ፣ ኢትዮጵያ፣ ማላዊና ብራዚል በምሳሌነት ተጠቅሰዋል። አምባሳደር ካትሪን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ጉዳይ ላይ ስለሚሰራበት ሁኔታ ሲናገሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአጠቃላይ በሴቶች መብት መጠበቅ ላይ በመስራት ላይ ይገኛል። አንድ ሀገር ስለ ሴቶች ደህንነት መጨነቁ ለሀገር መረጋጋትና እድገትም ከፍተኛ አስተዋጽኦ አለው ብለን እናምናለን። ስለዚህ በዚህ በዩናይትድ ስቴትስ ስለ ጉዳዩ ጥናት ያካሄድንና የሚመለከተን የህግ ሰዎች እየተወያየንበት ያለ ነው ሴቶችን ከጥቃት እንዴት መከላከል እንችላለን የተሻለ ደህንነታቸውንስ እንዴት እናመቻቻለን በሚለው ሀሳብ ላይ ነው። ዓላማውም በሴቶች መብት ላይ በሙያው የሰለጠኑ ሰዎችን በማሳተፍና ወቅታዊና ሚዛናዊ መረጃዎችን በማሰባሰብ የበለጠ ለመስራት አቅደናል። የኢትዮጵያን ጉዳይ በተመለከተም በአሜሪካ መንግስትና በውጭ ጉዳይ መስሪያ ቤት ያለውን ግንዛቤ ሲያስረዱ፣ በዚህ በመጀመሪያው የበጋ ወቅት ፕሬዚዳንት ኦባማ ወደ ኢትዮጵያ በተጓዙበት ጊዜ በሴቶችና በእናቶች መብት ዙሪያ እንዲሁም ያለ እድሜና አስገድዶ በሚደረግ ጋብቻ ጉዳይ ከሚመለ ከተመለከታቸው አካላት ጋር በሰፊው ተወያይተዋል። በአፍሪካ ውስጥ ታዳጊዎች ከዘጠኝ ዓመታቸው ጀምሮ እንደሚዳሩና ይህም አስከፊና ጎጂ ባህል በመሆኑ ሊያበቃ እንደሚገባ ተናግረዋል። አምባሳደር ካትሪን ሲናገሩ ያለ እድሜና አስገድዶ የሚፈጸም ጋብቻ የሚፈጥረው ችግር ገፈት ቀማሾች ያለ እድሜያቸው የተዳሩት ታዳጊዎች ብቻ ሳይሆኑ መላው ዓለም እንደሆነ ጠቁመዋል። እንደማስበውና እንደተረዳ ነው። ስለ ጉዳዩ ጥናትን ያካሄዱ ሰዎችን ማሳተፉ ጠቃሚ ነው። እኛም በሕፃን ሴቶች ላይ ስለሚደርሰው ጉዳት በቅርብ ጊዜ የተደረገውን ጥናትና ታማኝ መረጃዎችን ከተለያዩ ሀገሮች ማሰባሰብና በጥልቀት ማየት እንፈልጋለን። በዚህም የተሻለ ለውጥ ለማምጣት እንፈልጋለን። መፍትሔዎቹ እንደየሀገሮቹ ሊለያይ ቢችልም በጉዳዩ ላይ ጥናት ያካሄዱ የተለያዩ ሰዎችን ማሰባሰባችን መሰረታዊ ለውጥን ለወደፊት ለማምጣት ያስችለናል። በውይይቱ ማጠቃለያ ላይም ያለ ዕድሜና አስገድዶ የሚደረግ ጋብቻን ከዓለም ላይ ለማስቀረት የ የአሜሪካ መንግስት ጠንክሮ እንደሚሰራ ይህንንም ተግባራዊ ለማድረግ ከፍተኛ እንቅስቃሴ መደረጉ እንደሚቀጥል ተናግረዋል። ወደ መጨረሻው የምሽቱ ቅንብር እንላፍ። ዲሞክራሲ በተግባር የብሪታንያው ዓለም አቀፍ ራዲዮ ጣቢያ ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛ በኢትዮጵያ የፌዴራል ቋንቋ እንዲሆን ጭምር በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጠ። እስካሁን ከ30 ሺህ በላይ ፊርማዎች መሰባሰባቸው፣ በቅርቡም አብዛኞቹ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅም ይናገራሉ። በፊርማ ማሰባሰቡ ዘመቻ መጀመር ዙሪያ እንዲሁም ሌሎች ጉዳዮች ላይ አስተባባሪውን ዶክተር ብርሃነ መስቀል አበበሰኝን ሰለሞን ክፍሌ አወያይተዋል። አፋን ኦሮሞ ለምን በኢትዮጵያ የፌዴራሉ ቋንቋ መሆን እንደሚገባው ዋና የተባሉ አስር ምክንያቶች የተዘረዘሩበትን ጽሑፍም አድርሰውናል ዶክተር ብርሃነ መስቀል አበበሰኝ። ዶክተር ብርሃነ መስቀል የሕግ ጠበቃና አማካሪ ሲሆኑ ቀድሞ በተባበሩት መንግሥታት ድርጅት የኢትዮጵያ ሚሽን የሕግ ጉዳዮች አማካሪ ሆነው ሰርተዋል። በቅድሚያ ለጊዜው ላመስግን። በጣም እጅግ አመሰግናለሁ። ፊርማ ለማሰባሰብና ቢቢሲ የብሪቲሽ ብሮድካስቲንግ ኮርፖሬሽን የአፋን ኦሮሞ አገልግሎት እንዲጀምር ለመጠየቅ ምንድን ነው መነሻችሁ? ኢንፎርሜሽን ስናቀርብ ታሳቢ ያደረግናቸው ነገሮች አሉ። አንደኛ ከዚህ በፊት በቪኦኤ እና በጀርመን ድምፅ የነበረን ልምድ መጥፎ ነበር። ቪኦኤ በቅርብ ጊዜ በኦሮምኛ ፕሮግራም እስኪጀምር ድረስ በአማርኛ ብቻ ወደ ኢትዮጵያ ብሮድካስት ያደርግ ነበር። የጀርመን ድምፅ እስካሁንም ድረስ ወደ ኢትዮጵያ የሚያስተላልፈውን ፕሮግራም አማርኛ የኢትዮጵያ ብሔራዊ ቋንቋ ነው በሚል እሳቤ በአማርኛ ብቻ ያቀርባል። የኦሮሞ ህዝብ በ ኢትዮጵያ ትልቁ ህዝብና የኦሮምኛ ቋንቋ ከአፍሪካ ሶስተኛው ቋንቋ በተናጋሪ ብዛት ሶስተኛ ቋንቋ ሆኖ ሳለ ይህ ህዝብ መረጃ እያገኘ አይደለም። የመረጃ ረሀብተኛ ነው። ቢቢሲ ስርጭቱን መጀመር ይህንን ችግር ይቀርፋል ብለን ስለምናስብ እነሱም ይህንን ተረድተው ይህንን ችግር ለመቅረፍ እንዲተባበሩም አስፈላጊ ስለሆነ ብለን ነው። ቢቢሲ ራሱ ያስቀመጠው ምክንያት ነው በኢትዮጵያ እና ከኢትዮጵያ ተርታ ያሰለፏቸው ኤርትራ፣ ሰሜን ኮሪያ እና ራሽያ የዲሞክራሲ እጥረት አለባቸው ብለን እናስባለን ብሎ ነው። ይህንን ስርጭት ለመጀመር እያሰበ ያለው የዲሞክራሲ እጥረትን ቋንቋን መጠቀም ስላለባቸው ያንን መናገር ፈልገን ነው ይህንን ፔቲሽን የጀመር ነው። ላቀረባችሁ ጥያቄ ታዲያ የተሰጣችሁ ምላሽ ይኖር ይሆን? ከቢቢሲ እስካሁን በቀጥታ የተሰጠን ምላሽ የለም። ስለ ጉዳዩ አውቀዋል። ቢቢሲም በራሱ እንደ ዜና የእኛም ፒቲሽን መጀመር ዘግቧል። አሁን ወደ ሰላሳ አምስት ሺህ የሚሆን ፍርማ አሰባስበናል። ሶስት አራተኛው በላይ የፍርማ ስብስቡ የመጣው ከኢትዮጵያ ከሚኖረው ኦሮምኛ ተናጋሪ ህዝብ እና የኦሮሞ ህዝብ አጋሮች ከሆኑ ሌሎችም ነው። በትዊተር ደግሞ ወደ አንድ ነጥብ አምስት ሚሊዮን ኢምፕሬሽን ና ከግማሽ ሚሊዮን በላይ የሆነ ዳይሬክት ኮንታክቶችን ያደረግንበት ሁኔታ ነው ያለው ስለዚህ እያደረግ ነው ያለነው እንቅስቃሴ በቢቢሲ እንደ ድርጅትም የእንግሊዝን መንግስት በዚህ ውስጥ በውሳኔ ውስጥ ድርሻ አለው። እነሱንም ኮንታክት እያረግን ነው ያለንበት ሁኔታ ነው ያለው። ውጤታማ እንሆናለን የሚል እምነት አለን። ሰላሳ አምስት ሺህ ደርሷል ብላችኋል እስካሁን ያሰባሰባችሁት ፊርማ። በተለይ አፋን ኦሮሞን የኢትዮጵያ ፌዴራል መንግስቱ የስራ ቋንቋ እንዲሆን ትፈልጋላችሁ። ደግሞ በቅድሚያ እስቲ ይህን ፊርማ የምታሰባስቡት እነማን እንደሆናችሁ ምን ያህል እንደምትሆኑ የት እንደምትገኙ ራሳችሁን አስተዋውቁልኝ። ይሄንን ፊርማ ኮኦርዲኔትና ፋሲሊቴት እያደረግን ያለ ነው ኢትዮጵያ ውስጥ ያሉ ኦሮምኛ ተናጋሪ የሆኑ አክቲቪስቶች፣ ከኢትዮጵያም ውጭ ያሉ በአውሮፓም፣ አሜሪካም፣ በአውስትራሊያም እንደዚሁም ደግሞ በመካከለኛው ምስራቅም ያሉ የተለያዩ ኦሮምኛ ተናጋሪም ኦሮምኛ ተናጋሪ ያልሆኑ ከአማራም፣ ከትግራይም እና ከደቡብ ብሔር ብሔረሰቦችም ይህንን ሀሳብ የሚደግፉ ሰዎች ያሉበት ኮኦርዲኔቲንግ ኮሚቲ ነው፣ ይህንን ፋሲሊቴት እያደረገ ያለው። ሰፊ መሰረት ያለው ጉዳይ ነው። የኦሮምኛ ቋንቋ የኦሮሞ ሕዝብ ሀብት ብቻ አይደለም፤ የኢትዮጵያ ሀብት ነው። የኦሮሞ ሕዝብ የኢትዮጵያ አካል ነው። ኢትዮጵያ ኦሮሞ ነች፣ ኦሮሞ ኢትዮጵያ ነው እና ይህንን ደግሞ ሁሉም ተረድቶ የኦሮሞ ሕዝብ መጎዳት የሱ መጎዳት እንደሆነ በመገንዘብ በሰፊው ይሄ ችግር መቀረፍ አለበት ብሎ በሶሻል ሚዲያ እና በሌሎች ሜንስትሪም ሚዲያዎች አሁን እንደምናደርገው በቪኦኤም በሌሎች ሚዲያ አውትሌቶችም ይሄ ጉዳይ ሽፋን አግኝቶ ይህ የቋንቋ ጥያቄ የኢትዮጵያ የፌዴራል መንግስት የስራ ቋንቋ ኦሮምኛ ይሁን የሚለው ጥያቄ ትኩረት እንዲያገኝም ቢቢሲም በዚህ አጋጣሚ ይህንን ችግር ሰፊ መሰረት ያለው ጥያቄ መሆኑን ተገንዝቦ መልስ እንዲሰጥ ለማድረግ የተዋቀረ ነው። ስለዚህ ስብጥራችንም ሆነ በዚህ ውስጥ ያለን እንቅስቃሴ መላ ኢትዮጵያን የሚወክልና የኦሮሞ ሕዝብ ጥያቄ የኢትዮጵያ ጥያቄ እንደሆነ አንደርላይን አድርጎ የተዋቀረ ግሩፕ ነው። መጠሪያ ያላችሁ? መጠሪያችን እንዳልኩት ነው። ግሎባል ኮኦርዲኔቲንግ ኮሚቲ ነው የምንባለው። የአፋን ኦሮሞ ሰፖርት ግሩፕ ነን። ቢቢሲ በኦሮምኛ ዜና ስላስተላለፈ ወይም የተወሰኑ መረጃዎችን ስለሰጠ ሀገር ውስጥ ያለው ችግር ስለማይቀረፍ ይህ ጉዳይ በኢትዮጵያ መንግስት ታይቶ ኢትዮጵያ ከአማርኛ በተጨማሪ ኦሮምኛ የኢትዮጵያ መንግስት የፌዴራል መንግስቱና የአዲስ አበባና የድሬዳዋ የስራ ቋንቋ እንዲሆን መጠየቅን ታሳቢ አድርጎ የተጀመረ ነው። ወደ አንድ ሲቪክ ኦርጋናይዜሽን ኢቮልቭ አድርጎ ኢትዮጵያ ውስጥ ለሚደረጉ እንቅስቃሴዎች፣ ኢትዮጵያ ውስጥ ለሚመጡ የፖሊሲ ለውጦች ግብዓት ሊሆኑ የሚችሉ ነገሮችን ለማመቻቸት የተጀመረ ሀሳብ ነው። አንደኛ በጂኦግራፊካዊ አቀማመጡ፣ በመልክዓ ምድር አቀማመጡ ትልቁን ሰፊውን የኢትዮጵያን ክፍል የሚሸፍነው የኦሮሞ ህዝብ ነው። ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የሚጎራበት ህዝብ ነው። በዚህም ምክንያት ይሄ ቋንቋ በሰፊው በኦሮሚያ ውስጥ ብቻ ሳይሆን በአጎራባች ክልሎችም የሚነገር ቋንቋ መሆኑን ስለዚህ እያልን ያለ ነው። ይሄ ችግር መልስ ማግኘት አለበት ከሚል ስለሆነ ነው ሐሳቡን ያስረዘምኩት መልካም ጂኦግራፊውን በተመለከተ ዶክተር ብርሃነ መስቀል አሁን ውድድሩ በአማርኛ ተናጋሪዎችና በኦሮሚፋ ተናጋሪዎች መካከል ሳይሆን አማርኛን ተምረውትም ሆነ በባህል ይዘውት ከሚገኙ የራሳቸው ካደረጉት እንደ ደቡብ ካሉ ሕዝቦችም ጋር ነው እንደሚታወቀው በኦሮሚያ ክልል በርካታ ከተሞች ለምሳሌ ደብረዘይት ናዝሬት ፍቼ ጎሐጽዮንና ገብረ ጉራቻ ያሉ ህዝቦች አማርኛ ተናጋሪዎች ናቸው። ስለዚህ ምን ይላሉ? ጥሩ ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። እንደሚታወቀው ኦሮምኛን፣ አማርኛን የኦሮሞ ወጣቶች በጃንሆይ ጊዜም ሆነ በደርግ ጊዜ ከዚያም በፊትም በትምህርት ቤት ብቻ ነው የተማሩት። ስለዚህ በትምህርት ቤት አሲሚሌትድ የሆነው እና መንግስት መስሪያ ቤት ውስጥ የገባው እንደገና ደግሞ አማርኛ ተናጋሪ ሰፋሪዎች ያሉባቸው ከተሞች ውስጥ የተቀላቀለው ኦሮሞ እንደተባለው አማርኛ መስማትም መናገርም ይችላል። ባለፈው ሀያ ሀያ አምስት ዓመታት ውስጥ ግን ትምህርት ቤት የሄደው ትምህርት ቤት የገባው ኦሮሞ ሁሉም የተማረው በአፍ መፍቻ ቋንቋ በኦሮምኛ ነው። ይህም በመሆኑ ከኦሮሞ ህዝብ ከሰባ አራት ከመቶ በላይ የሚወክለው ከሰላሳ ዓመት በታች ያለው ወጣት አማርኛን በጭራሽ የሚናገርበት ሁኔታ አይደለም አሁን ያለው ያ ሰሌክቲቭ አሲሚሌሽን ፕሮሰስ ተለውጦ ኢትዮጵያን ህብረ ብሔራዊ እናደርጋታለን የቋንቋና የተለያዩ ተለያዩ አይደንቲቲዎች ሪስፔክት የሚደረጉበት ሀገር እናደርጋለን ብሎ መንግስት ባወጣው ፖሊሲ መሰረት በአፍ መፍቻ ቋንቋ መማሩና ራሱን ማስተዳደሩ በኦሮሚያ ውስጥ ትክክል ሆኖ ሳለ በፌዴራል መንግስቱ ግን አማርኛ ብቻ ሆኖ በመቀጠሉ በአዲስ አበባ ውስጥ የስራ ቋንቋ በህግ የተደነገገ አማርኛ ብቻ በመሆኑ በድሬዳዋም እንደዚሁ በመሆኑ ይሄ ህዝብ በእነኚህ ተቋማት ከሚደረጉ ግልጋሎቶችም ሆነ በእነኚህ ተቋማት ውስጥ ተሳትፎ እንዳይኖረው የሆነበት ሁኔታ ነው ያለው። ኦሮሚኛ የኢትዮጵያ የፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅ ነው ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። አንደኛው ነጥብ ይሄ ነው። ሁለተኛ፣ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም። ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበትና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ 1 አንድ ሰዓት ተኩል በ1130 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን እዚህ ላይ አበቃ። ከምሽቱ ሰዓት ላይ መልሰን እንገናኝ። ልዩ ልዩ ዝግጅቶች ጠብቋቸዋል። በ1922 ሜትር ባንድ መልካም ሽደና ደሩ። This program has come to you from the Voice of America, Washington.